የአሜሪካ ድምፅ ነው። የአሜሪካ ድምጽ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ የካቲት 12 2017 ዓ.ም ዓ ስርጭታችን ጀመረ። የኢትዮጵያ የስንዴ ምርትን በተመለከተ የሰጠችው መግለጫ ከአሜሪካ እርዳታ መቆም ጋር የተገናኘ አይደለም ሲል የኢትዮጵያ መንግስት አስታውቋል። በስንዴ ራሳችንን ችለናል፣ ከውጭ ምንም አይነት ምርት አናስገባም ብለን በድፍረት ዛሬ የምንናገረው ንግግር ነገን ታሳቢ ያደረገ መሆን አለበት። በጉዳዩ ላይ የአሜሪካ ድምፅ ያነጋግራቸው የመጣኔ ሀብት ባለሙያው መሸሻ ዘውዴ ነው። ቀደም ብለን የሰማናቸው ዝርዝሩ ጉዳይ በምሽቱ ተካቷል። እንደምን አምሽታችኋል እንደምን እንደምን ውላችኋል። አድማጮቻችንና ተመልካቾቻችን ሳስተናግዳቸው የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚቆየው ደግሞ ኤልያስ አስማረ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ ናል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኤ አማሪክ ላይ በቀጥታ እየተደመጡ ነው። እስከ ምሽቱ ሶስት ሰዓት ተኩል ድረስ አብራችሁን ቆዩ። አስቀድመን ሰዓቱን ዋና ዋና የዓለም ዜናዎች እናጋራችኋለን። እንግዲ ሁሉ ይጠብቃችኋል እንደምናመሻችሁ፣ ኢትዮጵያና ሶማሊያ የመጀመሪያውን ቴክኒካዊ ውይይት አደረጉ። ከዩክሬን ጋር ያለው ጦርነት መፍትሄ ከማግኘቱ በፊት ሀገራቸው ከአሜሪካ ጋር ያላትን የመተማመን ሁኔታ ማጠናከር እንደሚያስፈልግ ቭላድሚር ፑቲን ማስታወቃቸው፣ የሱዳን የፈጥኖ ድራሽ ኃይል ወታደሮች በነጭ አባይ ግዛት አንድ መቶ የሚሆኑ ሰዎችን ገደሉ። እንዲሁም ቻድ በመቶ የሚቆጠሩ የቦኮ ሀራም ታጣቂዎችን መግደሏን አስታወቀች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያና የሶማሊያ ከፍተኛ ዲፕሎማቶች በኢትዮጵያና ራስ ገዝ በሆነችው የሶማሌላንድ ግዛት መካከል የተደረገውን ስምምነት ተከትሎ የተፈጠረውን አለመግባባት ለመፍታት የሚያስችል የመጀመሪያ ዙር የቴክኒካዊ ውይይት ማካሄዳቸውን ቱርክ አስታወቀች። ቱርክ በአፍሪካ ቀንድ ሀገራት መካከል ግጭት ሊቀሰቅስ እንደሚችል በተሰጋው ጉዳይ ስታሸማግል መቆየቷ ይታወሳል። ወደብ አልባዋ ኢትዮጵያ ባለፈው ዓመት ከሶማሌላንድ የባህር ጠረፍ የተወሰነውን የባህር ሰፈር በሊዝ ለመውሰድ የመግባቢያ ሰነድ መፈረሟን ተከትሎ ውጥረት ነቅሶ ቆይተዋል። ቱርክ ቀጣይ ዙር ድርድር የፊታችን መጋቢት ወር እንደሚሆን አስታውቃለች። ከዩክሬን ጋር ያለው ጦርነት መፍትሄ ከማግኘቱ በፊት ሀገራቸው ከአሜሪካ ጋር ያላትን የመተማመን ሁኔታ ማጠናከር እንደሚያስፈልግ የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ አስታውቀዋል። በሳዑዲ አረቢያ አስተናጋጅነት በሩሲያና በአሜሪካ ባለሥልጣናት መካከል የተደረገው ንግግር ውጤት እንዳስደሰታቸው የገለጹት ፑቲን ንግግሩ በዋሽንግተን እና በሞስኮ መካከል ያለውን አጨቃጫቂ ግንኙነት ለማሻሻል የመጀመሪያ እርምጃ እንደሆነ አመልክተዋል። ነገር ግን በአሜሪካ እና በሩሲያ መካከል መተማመን ከሌለ የዩክሬንም ሆነ ሌሎች ችግሮችን ለመቅረፍ አይቻልም ሲሉ አክለዋል። ፑቲን ከአሜሪካው ፕሬዝደንት ዶናልድ ትራምፕ ጋር መነጋገር እንደሚሻው አስታውቀው ውጤት እንዲያመጣ ግን ዝግጅት መደረግ አለበት ብለዋል። አድማጮቻችንና ተመልካቾቻችን የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሱዳን ፈጥኖ ደራሽ ኃይል በነጭ አባይ ግዛት በፈጸመው ጥቃት ጨቅላ ሕጻናትን ጨምሮ በመቶዎች የሚቆጠሩ ሲቪሎች መሞታቸውን የሱዳን ባለስልጣናት እና የመብት ተሟጋች ድርጅቶች ትናንት ማክሰኞ አስታወቁ። የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ቡድኑ ባለፉት ጥቂት ቀናት ውስጥ ሽንፈት ከደረሰበት በኋላ በአልጊታይና አካባቢ በሚገኙ መንደሮች ውስጥ በሰላማዊ ሰዎች ላይ ያነጣጠረ ጥቃት ፈጽሟል ብሏል። መግለጫው የሟቾችን ቁጥር 433 አድርሶታል። የሱዳን ዶክተሮች ሰራተኛ ማህበር ቁጥሩን 300 አድርሶታል። በሲቪሎች ላይ የሚፈጸሙ ጥቃቶችን የሚከታተለው የአደጋ ጊዜ ጠበቆች የመብት ተሟጋች ቡድን ትናንት ማክሰኞ በሰጠው መግለጫ ባለፉት ሶስት ቀናት ውስጥ ሴቶችና ህጻናትን ጨምሮ ከ200 በላይ ሰዎች በፈጥኖ ደራሽ ጥቃቶች መገደላቸውን ጠቅሶ ሌሎች በመቶዎች የሚቆጠሩ ቆስለዋል ብለዋል። ቻድ በቦኮ ሃራም ነጠኞች ላይ ለአራት ወራት ባደረገችው ዘመቻ 300 የሚጠጉ አባላቱን መግደሏን አስታወቀች። ትናንት ማክሰኞ መጠናቀቁ በተገለጸው ዘመቻ 27 የቻድ ሰራዊት አባላት ሕይወታቸውን ማጣታቸውም ታውቋል። ባለፈው ጥቅምት ቦኮ ሃራም 40 የቻድ ጦር አባላትን በካምፓቸው ሳሉ ጥቃት በማድረስ መግደሉን ተከትሎ ነበር የአገሪቱ ፕሬዚደንት መሐማድ ኢድሪስ ዴቢ ኢንቶ በቡድኑ ላይ ወታደራዊ ዘመቻ እንዲካሄድ ትእዛዝ የሰጡት። በናይጄሪያ የነበረው ቦኮ ሃራም ባለፉት አስር ዓመታት በቻድ ሀይቅ አካባቢ ወዳሉ ሀገራት ማለትም ቻድ፣ ካሜሩንና ኒጀር በመሰራጨቱ ቻድ በቀጠናው ቦኮ ሃራምና አጋሮችን ከሚፋለሙ ሀገራት አንዷ ሆናለች። በአራቱ ሀገራት አርባ ሺህ የሚሆኑ ሰዎች በግጭቶ ቤታቸውን እንዳጡም ይነገራል። ክብራትና ክብራን የምሽቱን ዜና በዚሁ ያጠቃልላለሁ። ወደ ሀብታሙ እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ2 ሁለት በ5ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ እየተደመጡ ይገኛሉ። አብራችሁን ስለምታመሹ በእጅጉ እናመሰግናለን። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንሻገራል። ኢትዮጵያ በስንዴ ምርት ራሷን መቻሏን ይፋ ያደረገችበት መግለጫ ዩናይትድ ስቴትስ ለሶስት ወራት የውጭ እርዳታ ለማቆም ካስተላለፈችው ውሳኔ ጋር የተገናኘ አይደለም ሲል የኢትዮጵያ መንግስት አስታውቋል። የጠቅላይ ሚኒስትር ጽህፈት ቤት በጽሁፍ ለአሜሪካ ድምፅ በሰጠው ምላሽ አሁን ኢትዮጵያ ራሷን የቻለችው በአንድ የምርት አይነት ማለትም በስንዴ መሆኑን አክሎ ገልጿል። በአገሪቱ ውስጥ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች መኖራቸውም በብሔራዊ ደረጃ የምግብ እጥረት መኖሩን አያሳይም በማለት አብራርተዋል። እስክንድር ፍሬው ቀጣዩን ዘገባ አልከዋል። የጠቅላይ ሚኒስትር ጽህፈት ቤት ትናንት የካቲት 11 ቀን 2017 ዓ.ም ባወጣው መግለጫ ኢትዮጵያ በስንዴ ምርት ራሷን ችላለች በማለት አስታውቋል። ኢትዮጵያ የሀገር ውስጥ ፍላጎትን ለማርካት በዓመት 1 ቢሊዮን ዶላር በሚጠጋ ወጪ ስንዴ ከውጭ ታስገባ እንደነበር የጠቀሰው መግለጫው አሁን ይሄንን ማስቀረት መቻሉን ጠቁሟል። ከቅርብ ዓመታት ወዲህ በአገር ውስጥ ምርት ላይ ከፍተኛ ጭማሪ በመታየቱ ኢትዮጵያ ከውጭ በሚገባ የስንዴ ምርት ላይ ጥገኛ መሆኗ ቀርቷል ሲል አመልክቷል። የኢትዮጵያ መንግስት መግለጫ የወጣው ዩናይትድ ስቴትስ የውጭ እርዳታ ለሦስት ወራት ለማቆም የደረሰችበትን ውሳኔ ካስታወቀች ከጥቂት ሳምንታት በኋላ ነው። በዚህ ጉዳይ ላይ ማብራሪያ የሰጡ የዩናይትድ ስቴትስ ባለስልጣናት ምግብ፣ መድኃኒትና ሌሎች የአጣዳፊ ጊዜ ድጋፎች ከእቀባው ውጭ እንደሆኑ ትእዛዝ መተላለፉን ግልጽ አድርገዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሕይወት አድን መርሃ ግብሮች ሥራቸውን እንዲቀጥሉ ለማድረግ የሚያስችል ጥቅል ማሳሰቢያ መስጠታቸውን ገልጸዋል። ምግብ፣ መድኃኒት ወይም ማንኛውም ሕይወት አድን የሆነ አጣዳፊ አገልግሎት በእቀባው አይካተትም ሲሉም የውጭ ጉዳይ ሚኒስትሩ አስታውቀዋል። የኢትዮጵያ ጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል በጽሑፍ ለአሜሪካ ድምፅ በሰጠው ምላሽ አገሪቱ በስንዴ ምርት ራሷን መቻሏን ይፋ ያደረገችበት መግለጫ ዩናይትድ ስቴትስ ለሶስት ወራት የውጭ እርዳታ ለማቆም ካስተላለፈችው ውሳኔ ጋር የተገናኘ አለመሆኑን ጠቅሷል። ኢትዮጵያ ይህንን ስኬት በማሳየት በማደግ ላይ ያሉ ሌሎች ሀገራትም ይህንን ራስን የመቻል መንገድ እንዲከተሉ እንደምታነቃቃ ተስፋ እንደምታደርግም አመልክቷል። ጽህፈት ቤቱ በትናንትናው መግለጫው የኢትዮጵያ ዓመታዊ የስንዴ ምርት መጠን እያደገ መምጣቱንም ገልጿል። እንደ አውሮፓውያን አቆጣጠር በ2022/23 የምርት ዘመን ኢትዮጵያ 15.1 ሚሊዮን ቶን ስንዴ እንዳመረተች ጠቁሞ በቀጣዩ ዓመት ደግሞ ወደ 23 ሚሊዮን ቶን ማደጉን ጠቅሷል። ሀገሪቱ በስንዴ ምርት ራሷን ቻለች ማለት ስንዴ ከውጭ መግባቱ ይቆማል ማለት እንዳልሆነ ግን መግለጫው አስረድቷል። በሀገሪቱ ውስጥ የሚሰሩ የሰብአዊ እርዳታ ተቋማት አሁንም ከሀገር ውስጥ ገበያ ስንዴ ከመግዛት ይልቅ ከውጭ ሀገራት ማስገባትን ሊመርጡ እንደሚችሉ ነው የጠቆመው። የሰብአዊ እርዳታ ተቋማት ስንዴና ሌሎች አቅርቦቶችን የሚገዙት ከመንግስት ጋር በመቀናጀት በሀገሪቱ የምግብ ድጋፍ የሚያስፈልጋቸው ዜጎች ለመድረስ ነው። እንደ አውሮፓውያን አቆጣጠር በመጋቢት ወር 2024 ዓ ም በመንግስትና በዓለም አቀፍ አጋሮች ይፋ የተደረገው የኢትዮጵያ የሰብአዊ ድጋፍ ሰነድ በተፈጥሮና በሰው ሰራሽ ችግሮች ምክንያት በሚሊዮን የሚቆጠሩ ሰዎች ድጋፍ እንደሚጠብቁና ይህንንም ለማሟላት ከ3 ቢሊዮን ዶላር በላይ እንደሚያስፈልግ ይጠቅሳል። ገንዘቡ የተጠየቀው የምግብ እርዳታ የሚያስፈልጋቸውን 10.4 ሚሊዮን ዜጎች ፍላጎት ለማሟላት ጭምር መሆኑን ሰነዱ አመልክቷል። አገሪቱ በስንዴ ራሷን መቻሏን ማስታወቋ የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ዜጎች መኖራቸውን ከሚጠቅሰው ከዚህ ሰነድ ጋር እንዴት እንደሚጣጣም የተጠየቀው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ማብራሪያ ሰጥቷል። በሀገሪቱ የተከሰቱ ድርቅ ጎርፍና የመሬት መንቀጥቀጥን የመሳሰሉ አደጋዎች የተረጂዎችን ቁጥር እንደሚጨምሩ ጠቅሷል። ፈተናዎቹ ግን ሀገሪቱ በምግብ ራሷን ለመቻል ያላትን ቁርጠኝነት አልቀነሱትም ብሏል። ኢትዮጵያ አሁን ራሷን እንደቻለች የገለጸችው በአንድ የምርት አይነት ማለትም በስንዴ መሆኑንም አስታውሷል። የምግብ ዋስትና አለመረጋገጥን ከሀገራዊ የምግብ እጥረት ጋር አለማደበላለቅ አስፈላጊ መሆኑንም አስታውቋል። ከመቶ ሚሊዮን በላይ ከሆነው የኢትዮጵያ ህዝብ ውስጥ እርዳታ የሚያስፈልጋቸው ዜጎች አሉ ማለት በምንም መንገድ በአገር አቀፍ ደረጃ የምግብ እጥረት መኖሩን አያስ አያሳይም ብሏል። ዩናይትድ ስቴትስን በመሳሰሉ የበለጸጉ ሀገሮችም በምግብ ድጋፍና በሌሎች የእርዳታ ፕሮግራሞች ላይ የሚተማመኑ ሰዎች መኖራቸውን የጠቀሰው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ያ ግን አገራዊ የምግብ እጥረትን አያመለክትም ብሏል። የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያ መሸሻ ዘውዴ የመንግስት መግለጫ የሚያመለክተው ወቅታዊውን የስንዴ ምርት መጠን መሆኑን ጠቅሰዋል። የተገለጸውን የምርት መጠን ቀጣይነት ማረጋገጥ እንደሚያስፈልግ ግን አብራርተዋል። አሁን ያለው የስንዴ ምርትና አንድ ሰው ደግሞ ስንዴን ምን ያህል ኮንሱም ያደርጋል ወይ ምን ያህል ይጠቀማል የሚለውን ስንሰራው አሁን አገር ውስጥ ተመርቶ ያለው ምርት ያንን ሙሉ በሙሉ መተካት ይችላል። ይሄ ማለት ግን ለሚቀጥሉ ሶስትና አራት ዓመታት ወደፊት አሁን በምንሰራው ልክና መጠን የማንሰራ ከሆነ ዛሬ ያቆምነው ስንዴ ለነገ ዋስትና ላይሰጠን ይችላል ማለት ነው። ቀጣይነት ያስፈልጋል። ቀጣይነት ስራ ከሌለው አንድ ዓመት ስንዴን አምርተህ በስንዴ ከፍተኛ ምርት አግኝተህ ከውጭ የምታስገባውን አቁመህ ለሚቀጥለው ዓመት ተመሳሳይ የዚህ አካሄድ ማንድት ከሆነ በስንዴ ራሳችን እንችለናል፣ ከውጪ ምንም አይነት ምርት አናስገባም ብለን በድፍረት ዛሬ የምንናገረው ንግግር ነገን ታሳቢ ያደረገ መሆን አለበት። መንግስት ይፋ ያደረገው መረጃ አንድን የምርት አይነት የተመለከተ መሆኑን የጠቀሱት አቶ መሸሻ በስንዴ ራስን መቻል ማለት በአጠቃላይ በምግብ ራስን ከመቻል የተለየ መሆኑን አስታውሰዋል። መንግስት ያወጣው መግለጫ በምግብ ሙሉ በሙሉ ራሳችንን እንችላለን ሳይሆን የስንዴ አቅርቦት ከውጭ ወደ ሀገር ውስጥ የሚገባውን አቅርቦት በማቋረጥ አቋርጠናል። ይሄ ደግሞ ዘንድሮ የተገኘው ምርት አድጋቢ ስለሆነ ያንን አካክሰናል ከሚል አንገኝ ነው። ኢትዮጵያ ስንዴ ከውጭ መግዛት ያቆመችው እንደ ሀገሪቱ አቆጣጠር ከ2013 ዓመተ ምሕረት ጀምሮ መሆኑንም የመንግስት መግለጫ አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር ያስደመጠን ደግሞ እስክንድር ፍሬው ነው። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ቻድ ይወስደናል። ታጣቂዎች ወላጆቿንና ወንድሟን ከገደሉባት በኋላ ገና በለጋ ዕድሜዋ ታናናሽ ወንድሞቿንና እህቶቿን የመንከባከብ ኃላፊነት የወረሰችው የ14 ዓመቷ ጌስማ ጥቃቶቹን በመሸሽ ዳርፉር የሚገኘው ቀያቸውን ጥላ ለመኮብለል ተገዳለች። አሁን ቻድ ውስጥ ባለ የስደተኞች ካምፕ ውስጥ የምትኖረው ጌስማ ቤተሰቧን ምግብ እንዲያገኝ ለማድረግ ለረጅም ሰዓታትም ትሰራለች። ይህ ሁኔታ በዳርፉር አሰቃቂ ጥቃት ከቀያቸው የተፈናቀሉ አያሌ የታዳጊ ልጆች እጣ ፋንታ ሁኗል። ሄንሪ ዊልኪንስ በዚህ ጉዳይ ላይ ያደረሰንን ዘገባ አሉላ ከበድ አቀናብሮታል። የ14 ዓመቷ ታዳጊ ገስማ ቻድን ከሱዳኗ የዳርፉር ግዛት ጋር ከሚያዋስነው ድንበር አቅራቢያ ከሚገኘው ከዚህ የስደተኞች መጠለያ ከደረሰች ሁለት ዓመት ሞላት። አካባቢያቸውን የወረሩ የአረብ ጎሳ አባላት የሆኑ ታጣቂዎች ወላጅናቷን አባቷንና ወንድሟን ከገደሉ በኋላ ዳርፉርን ለቃ መኮብለሏን ትናገራለች። የአሜሪካ ድምፅ ማንነቷን ይፋ ለማድረግ የአባቷን ስም ከመጠቀም ተቆጥቧል። ታናሽ ወንድሜን ገደሉት። ከዚያ በኋላ ይዘው ለቀቁኝ። እየተጓጓዝን በነበረበት ወቅት በርካታ የተገደሉ ሰዎችን ከመንገዳችን ላይ አይቻል ነው። ጋስማ ወደ ቻድ የተጓዘችው ከታናናሽ ወንድሞቿና እህቶቿ እንዲሁም ከእንጀራ አባቷ ጋር ብቻ ሆና ነበር። በአሁኑም ወቅት እዚህ አድሬ ከተባለችው ከተማ ውስጥ ከሚገኝ ምግብ ቤት ምግብ ማብሰያ ክፍል ውስጥ ምግብ በማዘገጃጀትና መስተንግዶ ታግዛለች። ልብስ አጥባለሁ፣ እንዲሁም የቤት እቃዎችንም አጸዳለሁ። ይህ ስራዬ ነው። የማገኘውን ገንዘብ ምግብ እንድንገዛበት ለቤተሰብ ይሰጣለሁ። ስራ አጥ የሆነውን የእንጀራ አባቷን ጨምሮ ቤተሰቧን የሚያስተዳድረውን ገቢ በብቸኝነት የምታመጣው እርሷ መሆኗንም ትናገራለች። አድሬ ውስጥ ያሉ የማህበራዊ ጉዳይ ሰራተኞች ለአሜሪካ ድምፅ እንደገለጹት እንደ ጌስማ ያሉ በአስራዎቹ የዕድሜ ክልል ውስጥ የሚገኙ በአካባቢው በሚገኙ የምሽት መዝናኛ ስፍራዎች የሚሰሩ ልጃገረዶች በአሰሪዎቻቸውና በደንበኞቻቸው ጥቃት ይደርስባቸዋል። አድሬ ውስጥ የሕፃናት ጉልበት ብስበዛ ዋነኛው ችግር መሆኑን የተባበሩት መንግሥታት የሕፃናት መርጃ ድርጅት ዩኒሴፍ አመልክቷል። ፍራንቼስካ ካዛቶ በቻድ የዩኒሴፍ ቢሮ የሕፃናት እንክብካቤና ከለላ ፕሮግራም ዋና ኃላፊ ናቸው። ይህም በተመለከተ ትክክለኛ አህዛዊ መረጃ ማግኘት በጣም ያዳግታል። ይሁን እንጂ አስፈላጊና ትልቅ ጉዳይ ነው። ቁጥራቸው የበዛ ሕፃናት የጭቃ ጡብ ሲያበጁና በአድሬ ዙሪያ ባሉ ገበያዎች በተለያዩ የሥራ አይነቶች ተሰማርተው ይታያሉ። እንደ ካዛቶም ገለጣ ልጆቹ ያለ ዕድሜያቸው ሥራ በሚሰሩበት ወቅት ራሳቸውን ለአደጋ ማጋለጥ ብቻ ሳይሆን ከትምህርት ገበታቸው ይስተጓጉላሉ። ከሁሉም በላይ ደግሞ የልጅነት ጊዜያቸውን ይነጠቃሉ። ከዛ አክለውም ተንከባካቢ ሳይኖራቸው ወደ ስደት ካምፕ የሚመጡት ሕፃናት በተለይ ለበረታ ጉልበት ብዝበዛ የተጋለጡ ናቸው ይላሉ። አብዛኞቹ ሕፃናት ከዚያ የደረሱት እንክብካቤ የሚያደርግ አንድም ወላጅ ወይም ደግሞ ሌላ አዋቂ ዘመድ ሳይኖራቸው ብቻቸውን ተጉዞ ነው። ጌስማ ዳርፉር ሳሉ ከጓደኞቿ ጋር ትጫወት የነበረበት ጊዜ ተመልሰው እንዲመጣ እንደምትመኝ ትናገራለች። ጓደኞቼ ተገድለዋል። ሶስት ነበሩ። አንድ ላይ ሆነን ነበር ዘወትር ወደ ትምህርት ቤት የምንሄደው። ከምትወዳቸው ሰዎች መካከል ብዙዎቹ በሕይወት በሌሉበትና ታናናሽ ወንድሞቿንና እህቶቿን የመመገብ ኃላፊነት በታዳጊ ጫንቋ ላይ በወደቀበት የቀድሞ አይነት ጤናማ ሁኔታ የመመለሱ ተስፋ ግን በእጅጉ የመነመነ ነው። ሉላ ከበደን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር የትራምፕ አስተዳደር ዩክሬንን በሚመለከት ዩናይትድ ስቴትስና ሩሲያ፣ ሳውዲ አረቢያ ውስጥ ያደረጉትን ንግግር አድንቋል። ዩክሬን በንግግሩ አልተሳተፈችም። ተፋላሚዎቹን ወገኖች በተናጠል በሁለት የዲፕሎማሲ መስመሮች ማነጋገር ባለፉት ሶስት ዓመታት አውሮፓን ያመሰውን ጦርነት ለማስቆም የመጀመሪያ ቁልፍ እርምጃ መሆኑን ትናንት ዋይትሃውስ አመልክቷል። የአሜሪካ ድምፅ የዋይት ሀውስ ዘጋቢ አኔታ ፖል ያጠናቀረችውን ዘገባ ቆንጅታዬ ታሰማናለች። የዩክሬኑን ጭካኔ የተመላበት ጦርነት ለማስቆም በታለመው በትናንቱ የሪያሉ ንግግር የዋሽንግተንና የሞስኮ ባለስልጣናት የተሳተፉ ሲሆን ኪቭ ግን አልተገኘችም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደተናገሩት ሁለቱ ወገኖች የኤምባሲ አባላትን መመደብና ከፍተኛ የሰላም ድርድር ተሳታፊ ቡድኖችን በማሰናዳት ዙሪያ በስፋት ተስማምተዋል። ፕሬዝደንት ትራምፕም ፍሎሪዳ በሚገኘው የማራላጎ መኖሪያቸው በሰጡት ቃል ስለ ንግግሩ ስኬት ያላቸውን ተስፋ ገልጸዋል። ዩክሬን ባለመጋበዟ የቀረቡ ትችቶችንም ተከላክለዋል። ይህንን ጦርነት ለማስቆም አቅሙ ያለኝ ይመስለኛል። ደግሞም በጥሩ ሁኔታ እየተራመደ ነው። ነገር ግን እኛ አልተጋበዝንም መባሉን ዛሬ ሰማሁ። እንግዲህ ሶስት ዓመት ሙሉ ተጋብዛችሁ ነበር። በሶስት ዓመት ውስጥ ጦርነቱን ማቆም ነበረባችሁ። ቀድሞውንም መጀመር አልነበረባችሁም። ስምምነት ላይ መድረስ ትችሉ ነበር። በማስከተልም የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ የሕዝብ ድጋፋቸው መጠን ጦርነቱ በተጀመረበት ጊዜ ከነበረበት ከፍተኛ ደረጃ ማሽቆልቆሉን የድርድሩን አስፈላጊነት በሚጠቁም መልኩ አንስተዋል። ድርድሩ ጠረጴዛ ላይ መቀመጥ ከፈለጉ ዩክሬን ሕዝብ ምርጫ ካካሄድን እኮ ብዙ ጊዜ ሆነን ማለት የለበትም እንዴ ሊባልም ይችላል እኮ። ይህ ሩሲያ የምትለው አይደለም። እኔ ነኝ ያነሳሁት እኔና ሌሎች ብዙ አገሮች። ዜሌንስኪ በበኩላቸው በሚደረጉ በማናቸውም ውይይቶች እሳቸውም እንዲሁም የአውሮፓ ህብረትና ቱርክ መካፈል እንደሚገባቸው አንካራ ላይ ሆነው ተናግረዋል። ዩክሬንም ቀጠናችንንም አውሮፓንም በተመለከተ ጦርነቱን ለማስቆም የሚደረግ ማናቸውም ድርድር በሩሲያ ወረራ በተጎዱት በዋናዎቹ ወገኖች ጀርባ መካሄድ እንደሌለበት የማምንበት ጉዳይ ነው። የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ በበኩላቸው የውይይቱን ጠረጴዛ ማስፋት አያስፈልግም፣ በማለት ሀሳቡን ውድቅ አድርገዋል። የአውሮፓውያኑ ፍልስፍና የትም አልሄደም። ስለዚህ ድርድሩ ጠረጴዛ ላይ ምን እንደሚያደርጉ አላውቅም የሚፈልጉት ጦርነቱን የሚያቆም ብለው የማታለያ ሀሳቦችን በማቅረብ እንደ ልማዳቸው እንደ ተፈጥሯዊ ባህሪያቸው ጦርነቱን ለመቀጠል ከሆነ ለምንድን ነው ሁሉንስ ቢሆን የምንጋብዛቸው? ተንታኞችም ኪቭና ሞስኮ ምን ያህል የሰፋ የአቋም ልዩነት እንዳላቸው ሲታሰብ ላቭሮቭ ያሉት የተወሰነ ምክንያታዊነት እንዳለው ነው የሚናገሩት። ፍሬድ ኬገን በአሜሪካን ኢንተርፕራይዝ ኢንስቲትዩት በሚባለው የፖሊሲ ጥናት ተቋም ተንታኝ ናቸው። ዩክሬናውያን ሪያድ እንዳይገኙ የተደረገበት መንገድ እና ሌላውም ነገር ትንሽ ከመጠን ያለፈ ይመስለኛል። ሁኔታው በጠቅላላው ግልጽ አይደለም። ለየብቻ ዲፕሎማሲ መስበር ከፍቶ መስራቱ እርግጥ የሚፈለገውን ትልቅ ውጤት ላያመጣ ይችላል፣ ግን በወገኖቹ መካከል ያለው ልዩነት ምን ያህል ሰፊ እንደሆነ ሲታሰብ መጥፎ አይደለም። ፕሬዚደንት ትራምፕ በድርድሩ ስለሚያካትቷቸው ስለ አንዳንዶቹ ነጥቦች በይፋ ተናግረዋል። ይህን የሚተቹ ተንታኞች አሉ። በውጭ ግንኙነቶች ካውንስል ከፍተኛ አባል የሆኑት ቻርልስ ካፕቻን ትራምፕ በትረምፕ አስተዳደር ላይ የምሰጠው አንድ ትችት ቢኖረኝ ድርድሩ በደንብ ከመጀመሩ በፊት አንስቶ ከመጠን በላይ ስለመደራደሪያ ነጥቦች በይፋ ተናገረ። የዩናይትድ ስቴትስ ወታደሮች አይላኩም፣ የኔቶ አባልነት ጉዳይ አይገባም አለ። ይሄ ከፈረሱ በፊት ጋሪውን ማስቀደም ሆነ፣ ምክንያቱም የምንፈልገው ግድያውን የሚያስቆም ስምምነት ላይ እንዲደረስ ነው። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ውይይቱ እንደሚቀጥል ተናግረዋል። ቀጣዩ ዙር ዩክሬንን ይጨምር እንደሆነ ግን አልገለጹም። ከአሜሪካ ድምፅ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው እያዳመጣችሁ እየተከታተላችሁ የምትገኙት አድማጮቻችንና ተመልካቾቻችን። ቀጣዩ ዘገባ ደግሞ ወደ ቴክኖሎጂ ዓለም ይወስደናል። የፌስቡክ፣ ኢንስታግራም እና ትሬድ ማህበራዊ ሚዲያዎችን የሚያስተዳድረው ሚታ በማህበራዊ ትስስር ገጾቹ ላይ የሚተላለፉ ሐሰተኛ መረጃዎችን ለመቀነስ ከሶስተኛ ወገን ጋር በመተባበር ያካሄደው የነበረው የመረጃ መጣራት ባቋረጠበት ወቅት በምትኩ ኤክስ የተሰኘው ማህበራዊ ሚዲያ እንደሚያደርገው የማህበራዊ ማስታወሻዎችን እንደሚጠቀም አስታውቋል። ዘመኑ ይህ የማህበራዊ ማስታወሻ ምንድን ነው? ሐሰተኛ መረጃን የመዋጋት አቅሙስ ምን ያክል ነው? የሚለውን ለመረዳት ስመኝ ሸቆየ በሚኔሶታ ግዛት ሀምሊን ዩኒቨርሲቲ ውስጥ የኮሚኒኬሽንና ሚዲያ ጥናት ተመራማሪ የሆኑትን ዶክተር እንዳልካቸው ኃይለ ሚካኤል ጫላን አነጋግራችኋለች። በቅድሚያ የማህበረሰብ ማስታወሻ ምን እንደሆነ ያስረዱናል። በብዛት በበጎ ፈቃደኞች ነው የሚሰራው የማህበረሰብ ማስታወሻ የሚባለው። ለምሳሌ አንድ ክስተት ተፈጠረ። ያ ክስተት የተፈጠረበት ምክንያት ምንድን ነው? የት ነው የተፈጠረው? ተዋናዮቹ እነማን ናቸው? ምንድን ነው የሆነው? የሚለውን አንድ ክስተት በኤክስ ላይ አንድ ግለሰብ ይጽፋል። ያ ግለሰብ ትክክል ካልሆነ የማህበረሰቡ የተጠቃሚዎች ማለት ነው ማህበረሰቡ ተጠቃሚዎቹ ይገቡና ይሄ ነገር የተከሰተው በዚህ ምክንያት ነው ይሄ ይሄ ነው ይሄ ነው ብለው ብዙ አውድ ይሰጣሉ። ከዛ ማስታወሻ ያስቀምጣሉ ማለት ነው። የማህበረሰብ ማስታወሻ ማለት ያ ነው እና ያንን ያንን ስነ ስርዓት ነው ወደ ፌስቡክም ወደ ትሬድም ወደ ኢንስታግራም ለማምጣት የሚታሰበው ያለው እና ሰዎች በተለይ በበጎ ፈቃደኞች ነው የሚሰራው ይሄ ስራ ስለዚህ ሰዎች ኢትዮጵያ ውስጥ በተለይ የ2020 መፈረንጆች አቆጣጠር የትግራይ ግጭት በተጀመረ ሰዓት ትዝ ይለኛል ብዙ ሰዎች በበጎ ፈቃድ እውነተኛ ያልሆነ መረጃን ለማጣራት የጥላቻ ንግግርን ለመዋጋት ተሰባስቦ ሲሰሩ እንደነበር አስታውሳለሁ። እንግዲህ ቀጣይነት የለውም። አንደኛ እሱ ነው። ምክንያቱም ሰው ሁሉ በበጎፍቃድ ነው የሚሰራው፣ አይከፈለውም። የድጋፍ ስርዓት የለም፣ ሰፖርት ሲስተም የለም። ስለዚህ በበጎፍቃድ የሚሰራ ነው። አንድ እሱ ነው። ሁለተኛ ደግሞ በጣም ፍራግመንትድ የሆነ የፖለቲካ ማህበረሰብ ወይም ደግሞ በጣም የተበታተነ የተበጣጠሰ የፖለቲካ ማህበረሰብ ነው ኢትዮጵያ ውስጥ ያለው በቋንቋ ሆን በሃይማኖት ሆን በአይዲሎጂ ሆን በሌሎች በብሄርም ሊሆን ይችላል። በጣም ፍራግመንትድ የሆነ የፖለቲካ ኮሚኒቲ ነው ያለው እና ኢትዮጵያ ውስጥ ሁሉም የየራሱ እውነት አለው ሁሉም የራሱ እውነት አለ። እውነት ግን ኦፍኮርስ ሁሉም የሚስማማበት ሀቅ መሆን አለበት አይደል? ያንን በማህበረሰብ ደረጃ ይሄ እውነት ነው ይሄ ሀቅ ነው እያለ ለማረጋገጥ የሚያስችል ስርዓት የለም። አይነት ወገንተኝነት ሊታይበት ይችላል። ከዛ ጎን ለጎን ደግሞ ሀሰተኛ መረጃ የሚሰራጭበት ፍጥነት አለ በማህበራዊ ሚዲያ ላይ። አሁን ደግሞ አሁን አንተ በገለጽከው መሰረት አንድ የማህበረሰብ አካል ተጠቃሚ በፈቃደኝነት ይሄንን ነገር ጥቆማ አድርጎ ከዛ ያ ጥቆማው ደግሞ በቴክኖሎጂ ተቋሙ ተቀባይነት አግኝቶ ለህዝብ እንዲያየው ለማድረግ የሚኬድበት ደግሞ ሂደት አለና የሁለቱ ፍጥነት ጋር ሲነጻጸርስ ተግባራዊና የመሆንና የሚፈለገውን ዓላማ የማሳካቱ አቅምስ እንዴት ይታያል? አስቸጋሪ ነው ምክንያቱም ነገሮች ቶሎ ነው የሚለዋወጡት። የኢትዮጵያ ፖለቲካን ሁኔታ በምንመለከትበት ሰዓት ግጭቶችም፣ የግጭት ዜናዎችም፣ የሌሎችም ሳይንሳዊ ለምሳሌ የመሬት መንቀጥቀጥ ዜና ነበር ላለፉት ሶስት አራት ወራት እና መንስኤው ምንድን ነው ማንያ እንዴት ነው የሚከሰተው ሳይንሳዊ የሆነ ገለጻ እሰማለሁ ጉዳዩ ከሚመለከታቸው ባለሙያዎች ግን ደግሞ ከዛው ባሻገር ጉዳዩን በቅጡ የማያውቁ የማይረዱ ሰዎችም ትንታኔ ሲሰጡበት አይቻል። የፖለቲካ፣ የሃይማኖት፣ የሌሎችም አይነት ትንታኔ ሲሰጥበት አያለውና ያ በፍጥነት ካልተጠቆመ፣ በፍጥነት ወደ የማጣራቱ ስራ ካልተገባ፣ በበጎ ፈቃደኞች ብቻ የሚሰራ ከሆነ ቶሎ ሊደርስ አይችልም። እንግዲህ ይሄ ሀሰተኛ መረጃ የጥላቻ ንግግር ስርጭት የምንለው ከግለሰብ ሕይወት አንስቶ እስከ የሀገር ደህንነት ድረስ ከፍተኛ ስጋት የደቀነ ነው። በፖለቲካ፣ በኢኮኖሚ የዓለም ሁኔታዎችን መቀየር የሚችል አቅም እንዳለውም እያሳየ ነው። እና ችግሩ እንዳለ ሆኖ ችግሩን ለመገዳደር የሚደረጉ እርምጃዎች አሁንም ተቀባይነት በዓለም ደረጃ ያላቸው መፍትሄዎች እስካሁን አልተገኘም። እና እንደ ኢትዮጵያ ያሉ የመረጃ አጠቃቀም እውቀት ገና በማደግ ላይ ባሉባቸው ሀገራት ምን መደረግ ይችላል? ሀሰተኛ መረጃ ለመዋጋት ሁሉም የበኩሉን አስተዋጽኦ ማድረግ አለበት። ኦፍኮርስ ከትምህርት ቤት ነው የሚጀምረው። ትምህርት ቤት ውስጥ መረጃን ትክክለኛ ማጣራት ዘዴዎችን ማስተማር መቻል አለብን። ከፕራይመሪ ስኩል ጀምሮ ከአንደኛ ደረጃ ትምህርት ቤት ጀምሮ የመረጃ ማጣራት ትምህርት በካሪኩለም ውስጥ ተካቶ መቅረብ አለበት ብዬ አስባለሁ። አንድ እሱ ነው። ሁለተኛ ጋዜጠኞች ትልቅ ኃላፊነት አለባቸው። በነፃነት ስነምግባርን በጠበቀ መንገድ መረጃን ማጣራት እና ማሰራጨት አለባቸው። የዚህ ችግር ተዋናይ መሆን የለባቸው ብዬ አምናለሁ። የጋዜጠኝነት ሙያ ላይ የተሰማሩ ሰዎች ሌሎችም የማህበረሰብ ክፍሎች ለምሳሌ መንግስት በዋናነት ይሄንን በተመለከተ ሰፊ ስራ መስራት አለበት ብዬ አምናለሁ። ከሚሰሩት ስራዎች መካከል ለምሳሌ የቴክኖሎጂ ኩባንያዎች ተጠያቂነት እንዲመጣባቸው ማድረግ መቻል አለባቸው። ዶክተር እንዳልካቸው እንግዲህ የሀሰተኛ መረጃ ስርጭት፣ የጥላቻ ንግግሮች በስፋት የሚሰራጩባቸው የማህበራዊ ሚዲያዎች መረጃን በማጣራት ከሚያደርጓቸው ጥረቶች ጋር ተያይዞ ሙያዊ ማብራሪያ ስለሰጠን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጣም። አድማጮቻችንና ተመልካቾቻችን በማህበራዊ ማስታወሻ አጠቃቀምና በሚነሱበት ትችቶች ዙሪያ ሜታ ማብራሪያ እንዲሰጠን ብንጠይቅም ለጊዜው ምላሽ አላገኘንም። ምላሻቸውን ካገኘን ይዘን እንመልሳለን። አሁን ግን ወደ ኬንያ እንሻገር። ኬንያ ውስጥ የካንሰር ህሙማን ቁጥር እየጨመረ መሆኑ እየተነገረ ነው። ይህንኑ በሀገሪቱ ያለው ድህነትና ስለ በሽታው በማህበረሰብ ውስጥ ባለው አሉታዊ አመለካከት የተነሳ ታማሚዎች ስለ ህመሙ በግልጽ ከመናገር ስለሚቆጠቡ ሕክምና የማግኘታቸው እድል እንደሚደናቀፍ ተመልክተዋል። የአሜሪካ ድምፅዋ ሌናርድ ሙዱ ያጠናቀረችውን ዘገባ ቆንጅታ እየታሰማናለች ስፐሬንዛ ማይና መጀመሪያ ለጡት ካንሰር መጋለጧ በህክምና ምርመራ ከተነገራት በኋላ መጀመሪያ ላይ ለማመን ተቸግራ እንደነበር ታስታውሳለች። እናም ለብዙ ወራት ህመሟን ከቤተሰቧ ደብቃ ኖረች። ይህንን ስታደርግ ደግሞ የሚያስፈልጋትን ሕክምና በጊዜው ሳታገኝ ቆየች። ችግሯ በዚህ ጭንቀት ብቻ የተወሰነ ግን አልነበረም። ገንዘቡ ከየት ነው የሚመጣው? አንዳንድ ጊዜ የሚደውልላቸው ሰዎች እንኳን ስልካቸውን አያነሱም። ታዲያ ኤስፐሬንዛ ለእያንዳንዱ የኬሞቴራፒ ህክምና 35000 የኬንያ ሺሊንግ ያስፈልጋታል። 280 ዶላር ማለት ነው። ይህ ደግሞ ኬንያ ውስጥ ለብዙ ታካሚዎች ከአቅም በላይ ነው። በቅርቡ የዓለም ባንክ ያወጣው ሪፖርት እንዳለው አብዛኞቹ የካንሰር ህሙማን በሽታው እንደያዛቸው በሐኪም ምርመራ የሚታወቅላቸው ስር ከሰደደ በኋላ ነው። ይህ ሲሆን ደግሞ ያላቸው የህክምና አማራጭ ይጠባል፣ ቤተሰቦችን ለኪሳራ ይዳርጋል። ህመሙን ደብቆ መያዝ ደግሞ ሌላው ችግር ነው። ዶክተር ብሪጂት ኒያቡቶ በናይሮቢ የሬዲዮ ቴራፒ ማለት የጨረር ህክምናና የካንሰር ማዕከል የሚሰሩ ሐኪም ናቸው። ኬንያ ውስጥ ብዙ ሴቶች ከስነ ተዋልዶ ጤና ጋራ በተያያዘ የጤና ችግር ሲያጋጥማቸው በሐኪም ተመርምረው ህመማቸው ምን እንደሆነ ማወቅ ይፈራሉ። ሰው ያገለኛል በሚል ስጋት ከቤተሰባቸው ጋራ ስለ ህመማቸው ለመወያየት ይፈራሉ። የኬንያ መንግስት አህዛዊ መረጃ። አድማጮቻችን እና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።